ትን ወልቲ ደብና ነጋት ብላ ኣብ መሰገንታ ፋን ኣማራት እትፉፋ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 15 2013 ዓ ም ዝግጅታችን ጀመረ። በመላው ሲዳማና በተወሰኑ የጋምቤላ ክልል ጣቢያዎች ዛሬ የድምፅ መስጠት ሂደት መከናወኑን ምርጫ ቦርድ አስታወቀ። ከቦርዱ እውቅና ውጪ ምርጫውን አሸናፊዎች በሚዲያዎች መግለጽ ወንጀል መሆኑንም አስታውሷል። አንድ አሜሪካዊ የምርጫ ታዛቢ አዲስ አበባ ውስጥ በያዙት ሆቴል ውስጥ ሞተው መገኘታቸውን ፖሊስ ገለጸ። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና ዳለም ዜና እናስደምጣችሁ። ናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጂት ታዬ ነኝ። ኢትዮጵያ ያከናወነችው ስድስተኛው ሀገራዊ ምርጫ መራጮች በነፃነት ድምፃቸውን የሰጡበት ነው ሲል የምስራቅ አፍሪካ ተጠባባቂ ኃይል የምርጫ ታዛቢዎች ቡድን ተናገረ። ታዛቢ ቡድኑ ምርጫውን አስመልክቶ ባወጣው ቅድመ ሪፖርት በአብዛኛዎቹ የምርጫ ጣቢያዎች ሂደቱ ሰላማዊና የተረጋጋ ነበር ብሏል። ዝርዝሩን ፀሐይ ዳምጠው ከአዲስ አበባ ታሰማናለች። 28 አባላት የያዘው የምስራቅ አፍሪካ ተጠባባቂ ኃይል የምርጫ ታዛቢዎቹን በተለያዩ የአገሪቱ ክፍሎች ማሰማራቱን ገልጿል። ታዛቢ ቡድኑ በኦሮሚያ፣ በአማራ፣ በአፋር፣ በስዳማ፣ በደቡብ ክልሎች እንዲሁም በድረዷና በአዲስ አበባ ከተሞች ተዘዋብሮ ምርጫውን መታዘቡንም አመልክተዋል። የቡድኑ ኃላፊ አምባሳደር አብዱላይ ኦሌድ አሊ እንደገለጹት የታዛቢ ቡድኑ አባላት ተዘዋብሮ በተመለከቷቸው አካባቢዎች ህዝቡ በሰላማዊና በተረጋጋ አኳን ድምፅ ሰጥተዋል። ሚሽን ኦብሰርቭ ቮቲንግ ጀነራሊ ኮንዳክትድ የምስራቅ አፍሪካ ተጠባባቂ ኃይል የምርጫ ታዛቢ ቡድኑ አባላት የተሰማሩበት የምርጫ ጣቢያዎችና አብዛኛው የአገሪቱ ክፍሎች የምርጫው ድባብ ከወትሮው ሰላማዊ ነበር። በብዙ የምርጫ ክልሎች የአካል ጉዳተኞች፣ ለአቅመ ደካሞችና ለሰላም አስከባሪዎች ቅድሚያ ሲሰጥም ተመልክተናል። አምባሳደር አብዱላይ አክለው የምስራቅ አፍሪካ ተጠባባቂ ኃይል አስራ ሁለት የታዛቢዎች ቡድን በአምስት ክልሎችና በሁለት የከተማ መስተዳደሮች ልኮ ምርጫ ጣቢያው ሲከፈት፣ የድምፅ አሰጣጥ ሂደት ሲካሄድ፣ ምርጫ ጣቢያው ሲዘጋና ድምፅ ሲቆጠር መመልከታቸውን ነው የገለጹት። እነዚህ የታዛቢ ቡድን አባላት የምርጫ ሂደቱን የምርጫ ጣቢያ ሲከፈት መራጮች ድምፅ ሲሰጡ ምርጫው ተጠናቆ ሲዘጋ እና ሲቆጠር ተከታትለዋል። በአጠቃላይ በተዘዋወሩበት አካባቢዎች የምርጫ መንፈስ ሰላማዊ መሆኑን አረጋግጧል። የታዛቢ ቡድን 190 የምርጫ ጣቢያዎችን መመልከት ችሏል። የታዛቢ ቡድኑ 19 በመቶ የሚሆኑት የምርጫ ጣቢያዎች ዘግይተው መከፈታቸውንም ተመልክቷል። ዘግይቶ ምርጫ የተጀመረባቸው የምርጫ ጣቢያዎች ቀድሞ ባለመቀናጀትና የምርጫ ቁሳቁሶች በጊዜ ባለመድረሳቸው መሆኑንም አይቷል። የታዛቢ ቡድኑ እንደገለጸው በምርጫ ጣቢያዎች የሴቶች ተሳትፎ በምርጫውም ሆነ በታዛቢነት ጎልቶ ታይቷል። ሌላው ቡድኑ የገለጸው የኮቪድ-19 ፕሮቶኮል ላይ ችግሮች ይታዩ ነበር ካለ በኋላ፣ ስድስተኛው ሀገራዊ ምርጫ ሰላማዊና የተረጋጋ፣ መራጮች በነጻነት ድምጻቸውን የሰጡበት ነው ብለዋል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። የኢትዮጵያን ብሔራዊ ምርጫ ለመታዘብ አዲስ አበባ የነበሩ አንድ አሜሪካዊ ታዛቢ በያዙት ሆቴል ውስጥ ሕይወታቸው አልፎ መገኘቱን ፖሊስ ገለጸ። በሟቹ ኪስ ውስጥ በርካታ መድኃኒቶችን ጨምሮ የተለያዩ ቁሳቁሶች መገኘታቸውን የገለጹት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዲሬክተር የአሟሟታቸውን ምክንያት ለማወቅ የአስከሬን ምርመራ እየተካሄደ መሆኑን አመልክተዋል። ምርጫ ቦርድ ሟቹ ግለሰብ ምርጫውን ለመከታተል በእንግድነት የመጡ መሆናቸውንና ህይወታቸው ድንገት ማለፉን ከፖሊስ እንደተረዳ አስታውቋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት የቀረበ አንድ ሪፖርት ኤርትራን በኢትዮጵያ ትግራይ ክልል ግጭት ውስጥ ያላትን ተሳትፎ ጠቅሶ ከሰሰ። ሪፖርቱ ኤርትራ ትግራይ ውስጥ ከለላ በጠየቁ ዜጎቿም ላይ ከባድ የሰብአዊ መብት ጥሰት ፈጽማለች ብሏታል። ሊሳ ሽላይን ያጠናቀረችውን ዘገባ ሀብታሙ ስዩም አሰናድቶታል። እንደ አውሮፓያን አቆጣጠር በ2017 በኤርትራ ላይ ማዕቀብ የጣለው የተባበሩት መንግስታት ድርጅት ተቆጣጣሪ ቡድን አባል ይሁኑ እንጂ በሀገሪቱ ያለውን የሰብዊ መብቶች ሁኔታ የሚከታተሉት ልዩ ሹም ሞሐመድ አብዱሰላም ባቢከር ለሥራው አዲስ ናቸው። ሥራቸውን ከጀመሩበት ዳር ወር ወዲህ የመጀመሪያ በሆነው ሪፖርታቸው ያለማመንታት ደርሰዋል ያሉትን አስረድተዋል። የኤርትራ መንግሥት በሀገር ውስጥም ሆነ ከሀገር ውጪ የሰብዊ መብት ጥሰቶችን እንደሚፈጽም አሰምተዋል። ዚ ኖ ታንጅብል ሳይንስ of በኤርትራ ያለው የሰብዓዊ መብት ሁኔታ ስለመሻሻሉ የሚያሳዩ ተጨባጭ ምልክቶችም ሆነ ማስረጃዎች የሉም። ከዚህ በተጨማሪ ኤርትራ ከግዛቷ ተሻግራ ከድንበሮቿ አልፋ በኢትዮጵያ ትግራይ ክልል የሰብዓዊ መብት ጥሰቶችን አስፋፍታለች፣ ዘግናኝ የሰብዓዊ መብት ጥሰቶችን ፈጽማለች ነው ያሉት። ባቢከር የኤርትራ ወታደሮች በትግራይ ሆን ብለው በሰላማዊ ሰዎች ላይ ጥቃት እንደከፈቱ፣ የጅምላ እርሸናዎችን፣ ወሲባዊ ጥቃቶችና ጾታዊ ጥሰቶችን እንደፈጸሙ የሚናገሩ ክሶች እንደደረሷቸው ተናግረዋል። ከዚህ በተጨማሪ ኤርትራውያን ስደተኞችና ጥገኝነት ጠያቂዎችን ከማፈንና ከማጥፋት ጋር በተያያዘ የኤርትራ ኃይሎች ተሳትፎ አላቸው ተብሎ እንደሚጠረጠርም አስታውቀዋል። በተለየ ሁኔታ አሳሳቢነቱን የጠቀሱት የኤርትራ ወታደሮች ሕፃጽና ሽመልባ በመባል የሚታወቁ የ25,000 ስደተኞች መኖሪያ የነበሩ በሰሜን ትግራይ የሚገኙ ሁለት የስደተኛ ጣቢያዎችን አውድመዋል የሚለውን ክስ ነው። የስደተኛ ጣቢያዎቹ በሁለቱ ሀገራት ድንበር ላይ የሚገኙ ነበሩ። የኤርትራ ባለስልጣናት ወታደሮቻቸውን ከትግራይ እንዲያስወጡ ጥሪ ያቀርባለሁ። የት እንዳሉ ስለማይታወቁት የኤርትራ ስደተኞች መረጃ እንዲሰጡን፣ በእስር ላይ የሚገኙትንም እንዲለቁ ጥሪ ያቀርባለሁን ያሉት ባቢከር ከኤርትራ የተሰማው ብቸኛው መልካም ዜና ካለ ክስና የፍርድ ሂደት በእስር የነበሩ ከመቶ በላይ የእስልምና፣ የኦርቶዶክስ ክርስትና እንዲሁም የይሖዋ ምስክርነት እምነት ተከታዮች ከእስር መለቀቃቸው እንደሆነ ተናግረዋል። ከተፈቱት መካከል አንዳንዶቹ ከ2 ዓመታት በላይ በእስር እንደነበሩም ተገልጿል። የኤርትራ መንግሥት የጊዜ ገደብ ባልተቀመጠለት ኢሰብአዊ በሆነ ሁኔታ ውስጥ በእስር ላይ የሚገኙ ሁሉንም የፖለቲካና የሕሊና እስረኞች እንዲፈታም አሳስበዋል። ለባቢከር መልስ የሰጡት የኤርትራ የውጭ ጉዳይ ሚኒስትር አምባሳደር ተስፋ ሚካኤል ግርሃቱ ናቸው። እሳቸው የኤርትራ ወታደሮች ኢትዮጵያ ውስጥ ስለመኖራቸው አላነሱም። ከዚያ ይልቅ ሪፖርቱን ውድቅ አድርገውታል። ፖለቲካዊ ግብ እንዳለውም አንስተዋል። በልዩ ሹሙ ሕጋዊነት ላይ ጥያቄ ያነሱት አምባሳደሩ ምክር ቤቱ እንዲሽረውም ጠይቀዋል። አመሰግናለሁ ሀብታሙ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዓለም ባንክ ከአፍሪካ ሕብረት ጋር ለ400 ሚሊዮን አፍሪካውያን የሚበቃ የኮቪድ-19 ክትባት ግዢና ማከፋፈል ወጪን ለመሸፈን የሚያስችል ስምምነት ላይ መድረሱን አስታወቀ። የዓለም ባንክ የኦፐሬሽን ክፍል ዲሬክተር የሆኑት ኦክሳል ቫን ትሮንትንበርግ ዛሬ በርቀት በኢንተርኔት አማካይነት ባደረጉት ጋዜጣዊ ጉባኤ የዓለም ባንክ በአንድ ጊዜ የሚሰጠውን የጆንሰን ኤንድ ጆንሰን የሚሊዮን ክትባቶችን ለመግዛት ብቻ ሳይሆን ለማከፋፈልም ጭምር 12 ቢሊዮን ዶላር ይመድባል ብለዋል። ይህም በሕጽሮት ኤቫት ተብሎ የሚታወቀውን የአፍሪካ የክትባት አቅርቦት አሰባሳቢ ግብረ ኃይል ለመርዳት መሆኑን ተናግረዋል። የዓለም ባንኩ ባለስልጣን ይህንን እርምጃ ይፋ ያደረጉት በትናንትናው ዕለት የአፍሪካ ሀገሮች የገንዘብ ሚኒስትሮችና የዓለም ባንክ አህጉሪቱን ሶስተኛ የኮቪድ-19 ስርጭት ማዕበል እንዳይመታት ለመከላከል እንዲቻል ክትባቶቹን በአፋጣኝ ማቅረብ ስለሚቻልበት መንገድ በተወያዩ በማግስቱ መሆኑ ነው። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባት የሚወስዱ በወጣትነት ዕድሜ ክልል ውስጥ ያሉ አሜሪካውያን ቁጥር ዕድሜያቸው ገፋ ካለው ጋር ሲነጻጽር ዝቅ ያለ ሆኖ መገኘቱን ሲዲሲ አስታወቀ። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ትናንት ሰኞ ባወጣው ሪፖርት እስካለፈው ግንቦት አጋማሽ በነበረው ጊዜ ከ65 ዓመት በላይ ከሆኑት ውስጥ 80 ከመቶ በሁለት ጊዜ ከሚሰጠው ክትባት ቢያንስ የመጀመሪያውን የወሰዱ ሲሆን በንጽጽር ግን ከ18 እስከ 29 ዓመት ዕድሜ ውስጥ ካሉት ውስጥ የተከተቡት 38 ከመቶ ብቻ እንደሆኑና አሃዙ መቀነሱን እየቀጠለ እንደሆነ ገልጸዋል። ሌላም ሲዲሲ ያካሄደው ጥናት እንደጠቆመው 2726 ከ18 እስከ 29 ዓመት ዕድሜ ውስጥ ያሉ ተጠይቀው 50 ከመቶ ክትባቱን መውሰዴን እንጃ ወይም ገና አልወሰንኩም ማለታቸውን ሪፖርቱ አውስቷል። ይህ በዚህ እንዳለ ኪውባ አብዳላ ተብሎ የተሰየመውን በሶስት ጊዜ የሚሰጥ የኮቪድ ክትባቷ በሰዎች ላይ በስፋት በተከናወነ ሙከራ 92 ከመቶ ውጤታማነት አሳይቶኛል ስትል አስታወቀች። በቅርቡም ኪውባ ሶበራና የተባለው ሌላው በሀገር ውስጥ የተሰራ እና በሶስት ጊዜ የሚወጋ ክትባቷ ሁለቱን መርፌ በወሰዱ ሰዎች ላይ 60 ከመቶ የመከላከል ውጤት እንዳሳየ መናገሯ ይታወሳል። በፍጥነት የሚዛመቱት አዲሶቹ የኮሮና ቫይረስ ዝርያዎች የገቡባት ኪዩባ የስርጭቱ ይዞታ እየተባባሰ እንደሆነ ነው የሚሰማው። እስከ ትናንት ሰኞ በይፋ የተመዘገበው የቫይረሱ ተያያዦች 169365 የደረሰ ሲሆን 1170 ሰዎች ሕይወታቸው እንዳለፈ አስታውቃለች። በዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ ሰንጠረዥ መሰረት በዓለም ዙሪያ የቫይረሱ ተጋላጮች ቁጥር ከ178.7 ሚሊዮን አልፏል። የሞቱት ሰዎች ቁጥር ደግሞ ከ3.8 ሚሊዮን እንዳሻገበ ነው ሰንጠረዡ የሚያሳየው። በሰንጠረዡ ቁንጮ ላይ አሁንም የምትገኘው ዩናይትድ ስቴትስ በቫይረሱ የተያዙባት ከ33.5 ሚሊዮን አልፈዋል። ከመካከላቸው 602,092 ሰዎች ለህልፈት ተዳርገዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሊቢያ ጉዳይ ጉባኤ ላይ ለመሳተፍ ዛሬ ወደ ጀርመን እንደሚጓዙ ታውቋል። በቆይታቸውም በአውሮፓውያን አይሁድ ላይ ናዚዎች የፈጸሙትን ጭፍጨፋ አስመልክቶ እውነታውን ለማጣጣል ወይም ለማጣመም በሚደረጉ ሙከራዎችና ጸረ ሴማዊነትን ለመታገል ስለሚቻልበት መንገድ ከጀርመኑ አቻቸው ጋር እንደሚነጋገሩ ታውቋል። ነገ ረቡዕ በርሊን ውስጥ የሚከፈተውን የሊቢያ ጉባኤ በጋራ የሚያስተናግዱት ጀርመንና የተባበሩት መንግሥታት ድርጅት ናቸው። የጉባኤው ዓላማም የሊቢያ ውጊያ እንዲያከትም እስካሁን የተደረጉትን ጥረቶች በማጠናከር ሀገሪቱ የተረጋጋ መንግስት እንዲመሰረት ድጋፍ ለመስጠት መሆኑ ታውቋል። ሚኒስትር አንቶኒ ብሊንከን በአውሮፓ ጉዟቸው ወደ ሮም በማቅናት ከኢጣሊያው አቻቸው ልዊጂ ደማዮ ጋር ሆነው የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ድል መምታት ላይ ያተኮረ ስብሰባ እንደሚያካሂዱ ተገልጿል። የውጭ ጉዳይ ሚኒስትሩ ወደ ፈረንሳይም ይጓዛሉ፣ ከፕሬዚደንት ኤማኑኤል ማክሮን ጋር ይነጋገራሉ ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 15 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመት ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ንለፍ። የምርጫ ማግስት ዘገባዎቻችን በቀዳሚነት በዚህ ፍል የምናገኘው ዘገባ በመላው ሲዳማና በተወሰኑ የጋምቤላ ምርጫ ክልል ጣቢያዎች ዛሬ የድምፅ መስጠት ሂደት መከናወኑን ምርጫ ቦርድ አስታውቋል። ቦርዱ ትላንት በምርጫ በተካሄደባቸው ሁሉም አካባቢዎች የድምፅ ቆጠራ በመጠናቀቅ ላይ መሆኑንም ገልጿል። ከቦርዱ እውቅና ውጪ የምርጫውን አሸናፊዎች በመገናኛ ብዙሃን መግለጽ ወንጀል እንደሆነም ቦርዱ ማስጠንቀቂያ ሰጥቷል። ኬኔዲ አባተ ዝርዝራለሁ። በትናንትናው ዕለት ሰኔ 14 ቀን 2013 ዓ ም ምርጫ በተካሄደባቸው የኢትዮጵያ ስፍራዎች የምርጫው ሂደት በሰላም መጠናቀቁን ምርጫ ቦርድ አስታውቋል። የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ሂደቱን በተመለከተ በሰጡት መግለጫ በሁለት ጣቢያዎች ላይ ብቻ ካጋጠሙ መለስተኛ የጸጥታ ችግሮች ውጪ ምርጫው በጥሩ ሁኔታ መጠናቀቁን ነው የገለጹት። ይሄ ነው የሚባል የጸጥታ ችግር አልገጠምንም። አንዲት ጣቢያ ላይ ብቻ እንደገለጽ ነው። ኦሮሚያ ላይ የጸጥታ ችግር ስጋት አለብን በሚል ምርጫ አስፈጻሚዎቻችን ወደ ምርጫ ጣቢያውን ጥለው ሄደዋል። ዘግተው ሄዱበት። እሷ ብቻ ናት ያጋጠመን መሰረታዊ የሆነ የጸጥታ የሚባል ችግር ማለት ነው። አማራ ክልል ላይ እንዲሁ አንድ ጣቢያ ላይ እርስ በርሳቸው ዜጎች በሰልፍ ላይ ባለ ግጭት ለተወሰነ ጊዜ የድምፅ መስጠት ሂደቱ ተቋርጦ እንደነበረ አውቀናል። ስለዚህ በአጠቃላይ ትናንትናውን ቀን ስናየው ከሰላም አንፃር ምንም አይነት ችግር አልነበረበትም። በድምፅ መስጫ ወረቀቶች እጥረት ምክንያት ትናንት የድምፅ መስጠት ሂደቱ ከተወሰ የተወሰኑ ሰዓታት በኋላ በሲዳማ ክልል ሙሉ በሙሉ እንዲሁም በጋምቤላ ክልል ውስን ቦታዎች ተቋርጦ እንደነበረ ቦርዱ መግለጹ ይታወሳል። በእነዚህ አካባቢዎች ታዲያ የድምፅ መስጠት ሂደቱ ዛሬ ከረፋድ አምስት ሰዓት ጀምሮ መካሄዱን የቦርዱ ኮሚኒኬሽን ኃላፊ አብራርተዋል። በሲዳማ ክልል እሱኳን ሙሉ ለሙሉ ምርጫ ክልሎች ነው። በጋምቤላ ደግሞ የተወሰኑ አንድ አራት አምስት የሚሆኑ ምርጫ ክልሎች ላይ የቁሳቁስ የክልል ምክር ቤት ድምጽ መስጫ ወረቀቶቻቸው ሳይደርሱላቸው ቀርተው ያልቻለን ነበር ትናንትና። ስለዚህ ትናንት ማምሻውን በገለጽነው መሰረት ዛሬ ሲዳማ ላይ እና ጋምቤላ ላይ በዚህ ሰዓት ድምጽ እየተሰጠ ይገኛል ማለት ነው። የማጠናቀቂያ ድምጽ አሰጣት ሂደት እንዲያውም እንዳለን ሪፖርት ከሆነ አብዛኛዎቹ ቦታዎች ሲዳማ ላይ አጠናቀናል፣ የድምፅ አሰጣት ሂደታቸውን ስለዚህ አጠናቀው ሲዳማ ዛሬ ነው ማለት ነው ወደ ቆጠራ የሚገቡት። በተመሳሳይ በጋምቤላ አራትና አምስት ምርጫ ጣቢያዎች ላይ ድምጽ እየተሰጠ ይገኛል ማለት ነው። የድምጽ አሰጣት ሂደቱን ዛሬ አጠናቀን ወደ ቆጠራ ይገባሉ። በተመሳሳይ በድምፅ መስጫ ወረቀቶች እጥረት ምክንያት ትናንት የምርጫው ሂደት በተቋረጠባቸው በቤኒሻንጉል ጉሙዝ ክልል የአሶሳ ከተማ ሁለት የምርጫ ክልሎች በተጨማሪነት የኮድ ችግርም መኖሩ ስለተረጋገጠ ሂደቱ እንዴት መቀጠል እንዳለበት ቦርዱ ወደፊት እንደሚወስን ተገልጿል። የምርጫው ሂደት በትናንትናው ዕለት በተሟላ ደረጃ በተካሄደባቸው በሁሉም አካባቢዎች የሚገኙ የምርጫ ጣቢያዎች የድምፅ ቆጠራው እየተጠናቀቀ መሆኑንም የቦርዱ ኮሚኒኬሽን ኃላፊ ሶሊያና ተናግረዋል። ቆጠራ ሳያካሂዱ ያልጨረሱ ብዙ ክልሎች ያሉ፣ ደቡብ ክልል፣ እኛ ባለን መረጃ መሰረት አስር በመቶ አካባቢ ከሚሆኑ ጣቢያዎች ውጭ ሌሎቹ ቁጠራቸውን አጠናቀው ውጤት ለጥፈዋል። አዲስ አበባ ላይ በምል ከሞላ ጉደር አብዛኛዎች ቦታዎች ላይ ቆጠር አጠናቀናል። ምርጫ ጣቢያ ደረጃ ማለት ነው። እንግዲህ ይሄ እንደምታውቁት ከምርጫ ጣቢያ ወደ ምርጫ ክልል መጥቶ ነው ከዛ በኋላ የምርጫ ክልል ውጤት የምናረጋግጠው። ያንን እያደረጉ ነው። አዲስ አበባ ላይ ምርጫ ክልሎች ውጤት እየተቀበሉ ነው። ሌሎች ክልሎች ላይ ምርጫ ክልሎች ከምርጫ ከስራቸው ከሚገኙ ጣቢያዎቻቸው ውጤት እየሰበሰቡ ነው። በርካታ አካላት በማህበራዊ ሚዲያዎች የምርጫውን ውጤት እየገለጹ መዋላቸውንም በመግለጫቸው የጠቀሱት ሶሊያና ይህ ተግባር ሕገወጥ እንደሆነ አስተዋል። በዚህ ምርጫ ክልል ላይ የገና ያሸንፏል ነገና ያሸንፍም የሚል ቴምፕቴሽንም ሊኖረው ይችላል። አሳብን መግለጽም አስፈላጊ ነው። እሱን አንከለክልም ግን በጣም ወደ ኮንክሉዥን የሚደርሱ ፓርቲዎች ነበሩ ብለው በዚህ የሚያስቸግሩት። አሁን ደግሞ በጣም ብዙ ተከታይ ያላቸው አክቲቪስቶች፣ የማህበራዊ ሚዲያ ቋንቂዎች በሙሉ ውጤት ሲያበስሩ ነው ያሉት ዛሬ። ስለዚህ በተቻለ መጠን ህጉም ላይ እንደተቀመጠው በማንኛውም ሁኔታ ቦርዱ ያልገለጸውን ውጤት መግለጽ ክልክል ነው፣ ወንጀል ነው። ቦርዱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 በሚደነግገው መሰረት የተለየ ሁኔታ ካልተከሰተ ተከሰተ በስተቀር በአስር ቀናት ውስጥ የምርጫውን ጊዜያዊ ውጤት እንደሚያሳውቅ በመግለጫው ተጠቁሟል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጤና ላደረሰን ዘገባ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። የኢትዮጵያ ብሔራዊ ምርጫን ለመታዘብ አዲስ አበባ የነበሩ አንድ አሜሪካዊ ታዛቢ በያዙት ሆቴል ውስጥ ሞተው መገኘታቸውን ፖሊስ ገለጸ። በሟቹ ኪስ ውስጥ ብዙ መድኃኒቶችን ጨምሮ የተለያዩ ቁሳቁሶች መገኘታቸውን የገለጹት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዲሬክተር ኮማንደር ፋሲካ የአሟሟታቸውን ምክንያት ለማወቅ የአስክሬን ምርመራ በመደረግ ላይ መሆኑን አመልክተዋል። ምርጫ ቦርድ ሟቹ ግለሰብ ምርጫውን ለመከታተል በእንግድነት የመጡ መሆናቸውንና ህይወታቸው ድንገት ማለፉን ከፖሊስ ማወቁን ገልጿል። የዚህንም ዘገባ ዝርዝር የሚያስደምጠን ኬኔዲ አባተ በትናንትናው ዕለት በኢትዮጵያ የተካሄደውን ምርጫ ለመከታተል ከካርተር ማዕከል የመጡት ጆን ማርሽ የተባሉ ግለሰብ በአዲስ አበባ በያዙት የሆቴል ክፍል ውስጥ ህይወታቸው አልፎ መገኘቱን ፖሊስ አረጋግጧል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለቪኦኤ እንደገለጹት ግለሰቡ በራዲሰን ሆቴል በያዙት ክፍል ውስጥ ህይወታቸው ማለፉ ሪፖርት የተደረገው በሆቴሉ የጽዳት ሰራተኛ ነው። ያለበት ክፍል ውስጥ ሞቶ ተገኝቷል። የጽዳት ሰራተኛ በተለመደው መሰረት ክፍሉን ለማጽዳት ሲገባ ሽቱ አልፎ እንዳገኘች ወዲያ ወደ ፖሊስ ስጥቆማ እዛው ቢሮ ላሉት የሚመለከታቸው ኃላፊዎች ጥቆማ ሰጠች። እነሱም ደግሞ ለፖሊስ ጥቆማ ሰጡ። ከዛ በመነሳት ፖሊስ ምርመራ ቡድን በመላክ ሬሳው ከዛ እንዲነሳ እና ወደ ህክምና ተቋም እንዲገባ ነው የተደረገው። የአሜሪካ ዜግነት ያላቸው ጆን ማርሽ አስከሬናቸው በሆቴሉ የተገኘው ትናንት ሰኔ 14 ጠዋት ላይ በመሆኑ ህይወታቸው ያለፈው በምርጫው ቀን ዋዜማ ሌሊት ላይ ሊሆን እንደሚችል መገመቱን ኮማንደር ፋሲካ አክለው ገልጸዋል። በሟች ኪስ ውስጥ በርካታ መድኃኒቶችን ጨምሮ የተለያዩ ቁሳቁሶች መገኘታቸውን የተናገሩት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተሩ አሁን ላይ ስለ ግለሰቡ የሞት ምክንያት የታወቀ ነገር ባይኖርም ግምታቸውን አስቀምጠዋል። በርካታ የሆኑ መድኃኒቶች ኪሱ ውስጥ ተገኝቷል። የመንጃ ፍቃድ ኪሱ ውስጥ እንደዚህ ተገኝቷል። ሌላው ስሙ በይ የተጻፈው ከቢራ የምርጫ ቦርድ የተሰጠው ወረቀት በእጁ ተይዟል። ፍቃድ ከዛ ውጭ ላይ የተገኘ ነገር የለም። ግን በርካታ የሆኑ መድኃኒቶቹ ኪሱ ውስጥ የተገኘው ስለሆነ እና በውጫዊ ሰውነት አካሎ ላይ ም የሚታይ ነገር ስለለ ምናልባት በተፈጥሮ ሞቶ ሊሆን ይችላል ግምት ነው ያለው። ግን ግምቱ ሳይንቲፊክ ስላልሆነ ግምት ስለሆነ እውነተኛ የሆነው ነገር በቻይሳዊ ምርመራ በሬሳ ምርመራ ውጤቱ ሲታወቅ ለሞት ያበቃው ምክንያት ይህ ነው የሚለውን መናገር ይቻላል። የአስከሬን ምርመራውን ተከትሎ ስለ አሟሟታቸው የፌዴራል ፖሊስና የአዲስ አበባ ፖሊስ በቅንጅት ምርመራቸውን እንደሚቀጥሉም ነው የተናገሩት። አንደኛ የምርጫ ጋር ዜጋም ስለሆነ ልም ከምርጫ ጋር ትተያዘ የመጣ በመሆኑ የፌዴራል ፖሊስ ጭምር ጉዳዩን ይዛው ተደርጎ አሁን በሬሳ ምርመራ ማድረግ እና ከዛ በኋላ ወደ ጥልቀት ያለው ምርመራ ውስጥ ለመግባት እየተሰራ ነው ያለው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ዛሬ በሰጡት መግለጫ ላይ ሟቹ ምርጫውን ለመከታተል በእንግድነት የመጡ እንጂ ዓለም አቀፍ ታዛቢ እንዳልሆኑ ገልጸው የሕይወታቸው ህልፈት ከምርጫው ጋር እንደማይገናኝ ተናግረዋል። የካርተር ሴንተር ዓለም አቀፍ ታዛቢ አይደሉም። ግለሰቡ በእንግድነት አዘገስት ነው። ከኛ ከኢትዮጵያ ብሔራዊ ምርጫ ቦርድ ባጅ ወሰን። ስለዚህ ያ ማለት ምን ማለት ነው? በተለያየ ሁኔታ ምርጫ ሂደቱ የሚከታተሉ ነገር ግን የመታዘብ ስራን ከማይሰሩ አካላት ከፓርትነር ድርጅቶች፣ ከኤምባሲዎች፣ ከመሳሰሉት የሚሰጥ ባጅ ነው። ስለዚህ የካርተር ሴንተር ታዛቢ ያለውም ኢትዮጵያ ውስጥ ትናንትና ከጸጥታ ኃይሎች እና ከፖሊስ ሰምተናል በሆቴላቸው ድንገተኛ አሟሟት እንደሞቱ እና በሕክምና እና በፖሊስ እና በሌሎች ተቋማት እየታየ እንደሆነ ግን ከምርጫው ጋር ምንም ግን ይሄ ዜናውን ሰምተናል፣ አዝነናል። እኔ ደግሞ በግሌ በጣም የማውቃቸው ግለሰብ ናቸው። በአዲስ አበባ ራዲሰን ሆቴል ህይወታቸው አልፎ የተገኙት ጆን ማርሽ የካርተር ማዕከል የኢትዮጵያ ፕሮግራም ስራ አስኪያጅ እንደነበሩ መረጃዎች ያሳያሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ በዘገባው እናመሰግናለን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የምርጫ ማግስት ዘገባችንን ነው አሁን ደግሞ ወደ ሲዳማ ነው የምንወስዳችሁ ከሐዋሳ ከተማ በስተቀር በሲዳማ ክልል በ1998 ምርጫ ጣቢያዎች ስድስተኛው ሀገራዊ ምርጫ ዛሬም እየተካሄደ መዋሉን የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስተባባሪ አስታወቀ። ትላንት በመራጮች የድምፅ መስጫ ወረቀት እጥረት ተቋርጦ የነበረው የሐዋሳ ከተማ ምርጫ እስከ ሌሊቱ ሶስት ሰዓት ተካሂዶ ሌሊቱን ሲቆጠር ማደሩን አስተባባሪዎቹ ገልጸዋል። ጊዜያዊ የምርጫ ውጤት በምርጫ ጣቢያዎቹ እየተለጠፈ መዋሉን የተመለከተው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በተከታዩ ዘገባ ዝርዝሩን ያስደምጠናል። የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና ሲዳማ ክልል ቅርንጫፍ አስተባባሪ አቶ ፍሬው በቀለ እንዳሉት ምርጫው በሲዳማ ክልል ዛሬም ቀጥሎ እየተካሄደ ይገኛል። በክልሉ አንድ ሚሊዮን ስምንት መቶ ሰማኒያ ስድስት ሺህ ዘጠኝ መቶ አራት ምራጮች የተመዘገበው ቢሆንም ከግማሽ በላይ ሕዝብ ትናንት በተፈጠረው ችግር መምረጥ አልቻለም ብሏል። ይህም የሆነበት ምክንያት ምንድን ነው? የወርቀት አስተሻሸግ ላይ ችግር በመፈጠሩ ምክንያት የተነሳ ወደ ሀምሳ ፐርሰንት የሚጠጉ ዜጎች አልመረጡ። ወርቀቱ በሚታሸግበት ላይ ግማሽ ላይ በመቅረቱ የተነሳ ወደ ዘጠኝ መቶ ሺህ አካባቢ ሕዝብ የሚጠጋ ሳይመርጥ ቀርቷል። ይህንንም በመረዳት የኢትዮጵያ ብሔራዊ ምርጫ ቦርድ በደረሰው መረጃ መሰረት ምርጫው ወደ ዛሬ ተሸጋግሮ ሕዝቡ መብቱ እንዲጠቀም በአስተላለፈው ውሳኔ መሰረት የሚካሄድ ምርጫ ነው ማለት ነው። በዚህም ጠዋት ጀምሮ ህዝቡ በሚዲያዎች ስለተነገረው ሁለተኛ ደግሞ ትላንትናም በተወሰነ ምርጫ አካባቢዎች ላይ ጣቢያዎች ላይ ኢትዮጵያ ብሔራዊ ምርጫ ቦርድ እቃዎችን በማጓጓዝ በሄሊኮፍተር እንደዚሁም በተሽከርካሪ ጭምር በማጓጓዝ ያደረሰ በመሆኑ ማታ ምርጫ ቁሳቁሶች የደረሰባቸው አካባቢ ምርጫውን ሲያካሄዱ ቆይቷል እስከ ምሽቱ ሶስት ሰዓት ድረስ የቀሩት ደግሞ ዛሬ ከጠዋቱ አምስት ሰዓት ጀምሮ ድምፃቸውን እየሰጡ ይገኛሉ ማለት ነው። ለፈለጉት ፓርቲዎች ማለት ነው። የምርጫውን መደበኛ ስርዓት ተከትሎ እንደሚካሄድም ተናግሯል። ዛሬ በሲዳማ ክልል የተካሄደ ያለው ምርጫ የሐዋሳን ከተማ አያካትትም ያሉት አቶ ፍረውም በሲዳማ ክልል ከተሰየመው 2234 የምርጫ ጣቢያዎች ውስጥ በአብዛኛው ምርጫው ዛሬ መካሄዱን ተናግሯል። ትናንት ተቋርጦ የነበረው የሐዋሳ ከተማ ምርጫ ምሽት እስከ ሶስት ሰዓት የተካሄደ ሲሆን የአንዳንዶቹ ምርጫ ጣቢያዎች ውጤት በየጣቢያዎቹ ተለጥፏል። እስከ ሶስት ሰዓት ደግሞ በምርጫ ጣቢያ ላይ የሚገኙ ዜጎች እንዲመርጡ በፈቀደው መሰረት ማታ አብዛኛው ሰው መርጦ ጨርሷል። በዚህ የተነሳ ሐዋሳ ላይ ዛሬ ውጤት ነው ሲለጠፈ የዋለው የምርጫ ውጤት ሲመለከቱ ቪኦኤ ያነጋገራቸው መራጮች ራሳቸውን በማስተዋወቅ ስለ ምርጫው ያላቸውን አስተያየትና ስሜታቸውን አጋርተውናል። ሰው ከማለዳ አስራ ሁለት ሰዓት አንስተው እስከ ማታ እየመረጠ ነበር። መርጠናል። እኛም ያው በመሀል ትንሽ የካርድ ድረት ነበር ከዛ በኋላ ካርዱ መጥቶ ሰው እስከ ሶስት ሰዓት መርጦ መውጣቱን ለማቆብ በደንብ በጣም ደስ የሚል ምርጫ ነው። ያው ውጤቱ ጥሩ ይሆናል ብለን እንጠብቃለን። ስሜ አለማየው ታፈሰ ይባላል። የምኖረው እዚህ ሲዳማ ክልል አዋሳ ከተማ ነው። እዚህ ሚሊኒየም ቀበሌ ነው ያለሁት ና ትናንት በ14 በነበረው ምርጫ በጣም ደስተኛ ሆነን ዲሞክራሲያዊ፣ ሰላማዊ ፍጹም የሆነ ምርጫ ነበርና ደስ የሚል ጊዜ ቀን ነው ያሳለፍ ነው። ዛሬ ደግሞ ማለዳ መተን ውጤት ተለጥፎ ውጤት እያየን ነበርና በጣም ደስ የሚል ነው። እግዚአብሔር ለምድራችን ትልቅ ነገር እንዳደረገ ከምድራችን ጋር ከኢትዮጵያ ጋር እግዚአብሔር የእግዚአብሔር ክንድ እንዳለ ያየውበት ነው። እኔ በግሌ ስሜ ኤርሚያስ ግርማ ይባላል። ያው የምኖረው አዋሳ ውስጥ ነው። የባንክ ባለሙያ ነኝ። አቢሲኒያ ባንክ ስራ አስኪያጅ ነኝ። እኔም ባለቤቴም ወተን መርጠናል። በጣም ደስ የሚል ነበረ። ትንሽ ወረፋ ነበረው፣ ያው ያንም በትዕግስት ጠብቀን ምርጫ አድርገናል። ዛሬ ደግሞ ያው በምሰራበት አካባቢ ያለ ውጤት ተለጥፎ እሱን ለማየት ነው የወጣው። እኔም የመረጥኩት ፓርቲ ስላለ ያንን ለማየት በማየቴ ይሄ በጣም ሰላማዊ መሆኑን ውጤቱም ቶሎ ሲለጠፍ ደግሞ ሰዎች አይተው የበለጠ የምርጫቸውን ውጤት ሲያዩ ደስ ይላል። ድምጽ ሳይሰጥ የድምጽ መስጫ ወረቀት አልቋል መባሉን የሰማ ወጣት ደሞዝ ዳዊት ሁኔታው ቢያስደነግጠውም ጠብቆ መምረጡን ተናግሯል። ወረቀት አልቋል ሲባል ያው በጣም ተሰምቶኛል። ያው በፕሌን እያመጡ እያደረሱ ስለተባለ ውጭ ብለን ጠብቀን ነበረ። ያው ከመጣ በኋላ ጠብቀ ያው ድምጽን ስጥቼ ኖርኩት እና ምርጫ በአጠቃላይ ዘንድሮ ለየት የሚያደርገው ነገር ምንድን ነው እንደ ፈፌቱ የመረጠው ህክርን ይመረጽ ሳይባል ሰው በራሱ ፍላጎትና የመረጠው ይሻለኛል ብሎ የመረጠውን ፓርቲ በራሱ ጊዜ ገብተው እየመረጠና ምርጫው በሰላም እየተከናወነ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎች በሀዋሳ ከተማ የገጠማቸውን ተናግሯል። መሰረት ተክሎ እንድባላለው ከተዋሳ ከተማ አስተዳደር ታቡር ክፍለ ከተማ ዱሜ ቀበሌ እድገት ፍሬ መንደር የምርጫ ጣቢያችን ስም አንድ ሀ ሁለት ሀይፈን አንድ ነው። ትናንት ያው በቅድሚያ ሌሊት ነው የገባ ነው። ሌሊት ከ11 ሰዓት በፊት ገብተን ቁሳቁሶችን አይተን ተከፋፍለን ስራ ተከፋፍለን ምደባችንን ከያዝን በኋላ ታዛቢዎችና የፖለቲካ ፓርቲ እጩና ተወካዮች በተገኙበት ተከፍቷል። አስራ ሁለት ሰዓት ላይ ተጀመረ እና ከአስራ ሁለት ሰዓት ጀምሮ ከሚጠናቀቅበት ሰዓት ድረስ በትግስት እየሰራን ነው የነበረበት ሰዓት ያው በመራዘሙ ምክንያት እስከ ሶስት ሰዓት ድረስ ጨርሰን ቆጠራውን ለማከናወን ሞክረን ነበረ። ለመጨረስ ግን አልቻልንም። እስከ ዘጠኝ ሰዓት ድረስ በቆየንበት ሰዓት ብዙ ስራዎችን ሰርተናል። አሁን ጠዋት ውጤት እያጠናከርን ነው። ስሜት አደለ ተሰምባላለሁ። ድምፅ መስጫ ወረቀት እጥረት አጋጥሞናል። በዛ የተነሳን ትንሽ ሰዓት አቁመን ነበረን እና አቁመን በኋላን በፍጥነት አደርሶን ወደ አስራ ሁለት ሰዓት አካባቢ ደርሶናል እና ደግሞ ምርጫ ቦርድ ባስተላለፈው መሰረት እስከ ሶስት ሰዓት ራዝሞ ነበረ ና እስከዛ ድረስ እያስመረጠን ቆይተን ሶስት ሰዓት አካባቢ ያልመረጠ ሰው እንደገና መጥቶ መርጦ ሶስት ሰዓት አካባቢ አጠናቀን ወደ ድምፅ እንተቆጠረ ገብተናል እየቆጠረን እያደረን አሁን ጠዋቱ እንደምታዩት አጠናቀን ሁሉ ነገር አጠናቀን ውጤት እየለጠፈን እንገኛለን። አስተያየታቸውን ለቪኦኤ የሰጡ የሐዋሳ ከተማ መራጮች በምርጫው ሁኔታ ደስተኛ መሆናቸውን ገልጠው የሚያሸንፍም ሆነ የሚሸነፉ ፓርቲዎች ሰላማዊ የፖለቲካ ስርዓት እንዲለማመዱ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዮስ ሐዋሳም የሐዋሳውን ዘጋቢያችን ዮናታን ዘብዲዮ ስላደረሰን ዘገባ እናመሰግናለን። በ22፣ በ25 ና በ31 ሜትር በአንድ አጭር ሞገድ፣ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉ፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ አዘጋጅ አሉላ ከበደ ና ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ትላንት የተካሄደውን የምርጫ በተመለከተ በማግስቱ በየ አካባቢው ያለውን የጸጥታ ሁኔታ ያጠናቀሩት ዘጋቢዎቻችንን ዘገባዎች የምናስደምጥበት ሰዓት ላይ እንገኛለን። በቅድሚያ ወደ አማራ ክልል ነው የምንወስዳችሁ። ትላንት የተካሄደው ስድስተኛው ሀገራዊ ምርጫ በሁሉም የክልሉ ከተሞች በሰላም መጠናቀቁን የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተፎቆላ አይፎክሩ አስታወቁ። ኮሚሽነሩ ሰላም ወዳዱ ሲሉም ለህዝቡና ለጸጥታ አካላት ምስጋና አቅርበዋል። አስቴር ምስጋናው የኮሚሽኑን መግለጫ ተከታትላ ተከታዩን አድርሰናለች። ትላንት በተካሄደው ስድስተኛው ሀገራዊ ምርጫ ምንም አይነት የጸጥታ ችግር አለማጋጠሙ ነው የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላይ ፎክሩ የገለጹት። ኮሚሽነሩ ዛሬ በሰጡት መግለጫ ለምርጫው በሰላም መጠናቀቅ አስተዋጽኦ አደረጉ ላሏቸው አካላትም ምስጋና አቅርበዋል። ሰላም ወዳዱ የክልላችን ህዝብ በአንድ ወገን በመምረጥ በሌላ በኩል ደግሞ በክልላችን ምርጫው ከወንጀል ስጋት ነጻ ሆኖ በሰላም እንዲጠናቀቅ ከክልሉ በሚገኝ የክልልና የፌዴራል ጸጥታ አካላት ጋር በጋራ አካባቢን በመጠበቅ ሰላሙ ምርጫው በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ አበርክቷል። በመሆኑም ለክልላችን ህዝብ ታላቅ ምስጋና አቀርባለሁ። ሁለተኛው ለዚህ ምርጫ ስኬት ከፍተኛ ሚና የነበረው የጸጥታና ደህንነት አካላት ናቸው። በዚህም የምርጫው ሂደት ከተጀመረበት እለት ጀምሮ ምርጫው በሰላም እንዲጠናቀቅ ገለልተኛነቱን በማረጋገጥ የክልላችን ፖሊስ፣ የክልላችን ሚሊሻ፣ የክልላችን ህዝብና ሰላም ደህንነት ቢሮ፣ የፌዴራል ፖሊስ፣ የፌዴራል መከላከያ፣ ብሔራዊ ደህንነትና ሌሎች የጸጥታ አካላት በጋራ ጥምረት ባደረግነው ኦፕሬሽን ምርጫው በሰላም እንዲጠናቀቅ አድርጓል። በዚህ ምርጫ ስራ ላይ የፌዴራልም ሆነ የክልላችን ጸጥታ እና ደህንነት አካላት ደከመኝ ሰለቼ ሳይሉ ለ24 ሰዓት ቀን ከሌሊት በመስራትና የአካባቢውን ጸጥታ በማስከበር ከፍተኛ አስተዋጽኦ አበርክቷል። ይህ አስተዋጽኦ ሌት ከቀን በመስራት ብቻ ሳይሆን እስከ ሕይወት መስዋዕትነት በመክፈል ትናንት በነበረው የምርጫ ሂደት ጥቃቅን የሚባሉ ወንጀሎች የተፈጸሙ ቢሆንም ወዲያውኑ በቁጥጥር ስር ሊውሉ መቻላቸውን ገልጸዋል። እንደ ኮሚሽነሩ ገለጻ በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አንድ ግለሰብ በድምፅ መስጫ አካባቢ ወረቀት እየበተነ ቅስቀሳ ሲያደርግ በቁጥጥር ስር ውሎ ምርመራው ተጣርቶ በተፋጠነ የፍርድ ሂደት በዋለው ችሎት የስምንት ሺህ ብር የገንዘብ መቀጮ ተወስኖበታል። በተመሳሳይ በምዕራብ ጎጃም ዞን ጃቢ ጥህናን ወረዳ የቀበሌ 16 ምርጫ ጣቢያ ቀበሌ ዋና አስተዳዳሪ በትላ ትናንትና ዕለት የምርጫ ቁሳቁስ የያዘው ሰማያዊ ሳጥን ሰርቆ በመውሰድ ከውሃ ጉድጓድ ውስጥ የደበቀው ቢሆንም የጸጥታ ኃይሉ ባደረገው ማጣራትና ክትትል ቁሳቁሱ ሳይበላሽ የተገኘ ሲሆን ተጠርጣሪውም በቁጥጥር ስር ውሎ ምርመራው እየተጣራ ይገኛል ብለዋል። እንዲሁም በሰሜን ጎንደር ዞን ዳባት ወረዳ አካባቢ በትናንትናው ዕለት ማንነታቸው ያልታወቁ ግለሰቦች ወደ ምርጫ ጣቢያ በመሄድ በጥበቃ ላይ በሚገኙ የጸጥታ ኃይሎች ላይ ትጥቅ እንዲያወርዱ በማዘዝ እና በመተኮስ አንድ የፖሊስ አባል መግደላቸውንም ገልጸዋል። በሌላው ላይ ደግሞ የመቁሰል አደጋ መድረሱንም ኮሚሽነሩ ገልጸዋል። ይህ በእንዲህ እንዳለ ትናንት ማምሻውን የተጠናቀቀው የመራጮች የድምፅ አሰጣት ሂደት ለሊቱን በሙሉ ቆጠራው ሲካሄድ አድሯል። ቆጠራው የተጠናቀቀባቸው ጣቢያዎችም በረፋዱ ላይ ጊዜያዊ ውጤት ይፋ ሲያደርጉ መቆየታቸው ማድረጋቸውን ተመልክቻለሁ። መራጮችም በየምርጫ ጣቢያው በር ላይ ሆነው ውጤት ሲመለከቱም አስተውያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን ለዘገባው እናመሰግናለን። አሁን ደግሞ በቀጥታ ከባህር ዳር ወደ ድሬዳዋ ነው የምንወስዳችሁ። በድሬዳዋ አስተዳደር ስድስተኛው ብሔራዊ ምርጫ በሰላም መጠናቀቁን የብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ አስታውቋል። በምርጫው ሂደት ያጋጠመ ምንም አይነት የጸጥታ ስጋት አለመኖሩን የከተማው አስተዳደር ፖሊስ አስታውቋል። አዲስ ቸኮል ተጨማሪ አለው። በድሬዳዋ አስተዳደር ለሕዝብ ተወካዮች ምክር ቤትና ለአስተዳደር ምክር ቤት የተካሄደው ምርጫ በሰላም መጠናቀቁን በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ኃላፊ አቶ ዚያድ ያሲን አስታወቁ። እንደ ድሬዳዋ ከተማ አስተዳደራችን የ2013 ምርጫ ለማስፈጸም ምርጫ ቦርድ ከፍተኛ ዝግጅቶችን ሲያደርግ ነበረ። ያንም በተቆረጠልን ቀን መሰረት ሰኔ 14 2013 ዓ ም በከተማ አስተዳደራችን ባሉት የምርጫ ጣቢያዎች ሁሉ በ265 የምርጫ ጣቢያዎች የምርጫ ቁሳቁሶች ደርሰውን በዛው መሰረት በሁሉም ምርጫ ጣቢያዎችን ከማለዳ ሶስት ሰዓት ጀምሮ እስከ ምሽቱ ስድስት ሰዓት ድረስ መራጮች ወጥተው ድምጻቸውን ሰጥተው በሰላም ተጠናቀዋል። አቶ ዚያድ በመግለጫቸው የምርጫ ወረቀት ስርጭት መዘግየት ከፈጠረው ውስን ችግር በስተቀር የጎላ እንቅፋት አላጋጠመም ነበር ብለዋል። ኮተኒ በተባለ ንዑስ ምርጫ ጣቢያ ግን የተሳሳተ የሌላ ቀበሌ የምርጫ ወረቀት በመምጣቱ በዚያ ንዑስ ምርጫ ጣቢያ ምርጫ ለመካሄዱንና የምርጫ ቦርድ ውሳኔ እየተጠበቀ መሆኑን አስታውቀዋል። በትላንትናው ዕለት ቪኦኤ ያነጋገራቸው የኢዜማ ነጻነትና እኩልነት አብንና የእናት ፓርቲ አመራሮች በምርጫ ወቅት ለመራጮች ስለ ምርጫ የሚሰጡ ማብራሪያዎች ላይ ለገዢው ፓርቲ የሚያደላ ገለጻ ያደረጉ ምርጫ አስፈጻሚዎች አጋጥመዋቸው ለምርጫ ቦርድ ሪፖርት በማድረግ አስቁሟቸው እንደነበር እንዲሁም ያልተመዘገቡ ነዋሪዎች ለመምረጥ ሲሞክሩ እንዳይመርጡ ማስደረጋቸውን ተናግረው የነበረ ሲሆን የምርጫ ቦርድ ድሬዳዋ ቅርንጫፍ ኃላፊው አቶ ዚያድ ግን ከተፎካካሪ ፓርቲዎች የቀረበ ምንም አይነት ቅሬታ አልነበረም ብለዋል። በሌላ በኩል የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መግራ ለጋዜጠኞች በሰጡት መግለጫ ምርጫው ያለምንም የጸጥታ ችግር መጠናቀቁን ይፋ አድርገዋል። ምርጫው ትናንትና በሰላማዊ ሁኔታ በሁሉም የምርጫ ጣቢያዎች በሁሉም የድሬዳዋ የገጠርና የከተማ ቀበሌዎች፣ መንደሮች ያለምንም የጸጥታ ችግር ተከናውኗል። በዚህ ሂደት ውስጥ እንግዲህ እስካሁን የገጠመ ምንም አይነት የጸጥታ ችግር የለም። ይህንንም ባለበት ሁኔታ ለማስቀጠል የድሬዳዋ ፖሊስ ኮሚሽን ከአብሮ ከሚሰራቸው የጸጥታ ኃይላት ወይም ደግሞ ኮማንድ ፖስት በጋራ ያለምንም ችግር እያስቀጠለ ነው ያለው። ስለዚህ ህዝቡ ይህንን ምርጫ በነቂስ ወጥቶ ያለምንም የጸጥታ ችግር ለጸጥታ ኃይሉ ተባባሪ በመሆን የሰራ በመሆኑ በቅድሚያ የድሬዳዋ ከተማን ህዝብ ላመሰግን እወዳለሁ። ሁለተኛ ይህ የህዝብ አገልጋይ የሆነው በጀግንነት የሚጠብቀው በሰብአዊነት የሚያገለግለው የድሬዳዋ ፖሊስ፣ የፌዴራል ፖሊስ፣ የመከላከያ ሰራዊት፣ የአስተዳደሩ ሚሊሻ በጋራ ሆኖ በመስራቱ አሁንም ከፍ ያለ ምስጋና ይገባዋል። ኮሚሽነር አለሙ ለምርጫው ያለምንም የጸጥታ ችግር መጠናቀቅ ከአስተዳደሩ ነዋሪዎችና ከኮማንድ ፖስቱ የጸጥታ አካላት ባሻገር የድሬዷ ወጣቶችን ከሌሎች ለይተው አመስግነዋል። የድሬዷ ፖሊስና ሚሊሻ አባላት ህጉ በሚያዘው መሰረት አስፈላጊውን ጥበቃ ሲያደርጉ እንደነበረ ገልጸው ከምርጫ ቦርድ ጋር የነበራቸውን ግንኙነት ፍጹም በመግባባት መንፈስ ላይ የተመሰረተ ሲሉ ገልጸውታል። አስቀድሞ ምርጫ ነክ ወንጀል ከተፈጸመ በሚል ተቋቁሞ የነበረ ከፖሊስና አቃቤ ህግ የተውጣጣ ኮሚቴ የነበረ ቢኖርም እስካሁን ምንም ወንጀል ባለመፈጸሙ ኮሚቴው ምንም ስራ አልሰራም ብለዋል። የድሬዷ አስተዳደር ከንቲባ አህመድ መሀመድ ቡሁም ል ገጻቸው ላይ ስልጡንና ጨዋ ያሉትን የድሬዳዋ ነዋሪ አመስግነዋል። በድሬዳዋ 265 ምርጫ ጣቢያዎችና 47 የምርጫ ክልሎች ያሉ ሲሆን ገዢውም ፓርቲ ጨምሮ አስር የፖለቲካ ፓርቲዎች ለምርጫ ተወዳድረዋል። በዛሬው ዕለት በተዘዋወርንባቸው አካባቢዎች ምርጫ ጣቢያዎች ጊዜ ውጤቶችን ለጥፈው የአካባቢው ነዋሪዎች ውጤቶች ሲመለከቱ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን ዝግጅታችንን ነው እያዳመጣችሁ ያላችሁት። በዝግጅቶቻችን ላይ አስተያየት ካላችሁ አስተያየቶቻችሁን በስልክ መስመራችን እንታደርሱን። ስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር 14 በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሮ ሆርን አት ቪኦኤኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። በኢሜይል አድራሻችን አስተያየቶቻችሁን አድርሱን። የምርጫ ማግስት ዘገባዎቻችን ይቀጥላሉ። አሁን ደግሞ ወደ አምቦ ነው የምንወስዳችሁ። በኦሮሚያ ክልል ምርጫው በሰላማዊ ሁኔታ ተጠናቀቀ ሲሉ በኢትዮጵያ ብሔራዊ ምርጫ ቦርድ የኦሮሚያ ክልል ምርጫ ቦርድ ስራ አስኪያጅ አቶ ረጋሳ ገለታ አስታወቁ። በሌላ በኩል የምዕራብ ሸዋ ፖሊስ መምሪያ ኃላፊ በድሬ እንጭኒ ወረዳ ውስጥ አንድ የአምቡላንስ ሾፌር በታጣቂዎች መገደሉን ገልጸው በአጠቃላይ ግን በዞኑ ምርጫው ላይ የጎላ የጸጥታ ሁኔታ ሳይታይበት በሰላም ተጠናቋል ብለዋል። ናኮር መልካ ከአምቦ ዝርዝሩን አድርሶናል። አመሰግናለሁ። ከምርጫው በኋላ በአምቦ ከተማ እለታዊ መስተጋብሩ እንደቀጠለ ነው። በዛሬው እለት የመጓጓዣ አገልግሎት ከጠዋቱ ጀምሮ እንደቀጠለ ነው። ትናንትና የሶስት እግር ተሽከርካሪ ወይም ባጃጅ አገልግሎት በከተማው ባለመኖሩ ሰዎች በእግራቸው ሲንቀሳቀሱ ነው የነበረው። በዛሬው እለት ግን የመጓጓዣ አገልግሎትም የንግድም፣ እንዲሁም የመንግስት መስሪያ ቤት ስራም ተጀምሮ ነው ያስተዋልኩት። በአንዳንድ ቦታዎች ላይ የምርጫ ውጤት ከአመሻሹ እንደ ኢትዮጵያ አቆጣጠር ከምሽቱ 11 ሰዓት ገደማ ተለጥፎ አይቻለው። በብዙ ቦታዎች ግን አሁንም የምርጫ ውጤቱ አልተለጠፈም። በአምቦ ከተማ ተዘዋውሮ ያነጋገርኳቸው ሰዎች ምርጫው በሰላም መጠናቀቁንና ሰዎች ወደ ስራቸው መመለሳቸውንና የምርጫውንም ውጤት እንደሚጠባበቁ ነው የተናገሩት። ከጸጥታ ጋር በተያያዘ በአምቦ ከተማ ምንም ችግር እንደሌለ እኔ በተዘዋወርኩባቸው ቦታዎች ላይ ለማስተዋል ችያ ከከተማው ኮሚኒኬሽንስም ለማረጋገጥ የቻልኩት ይሄንን ነው። በዞን ደረጃ ስናይ ደግሞ እንደ ምዕራብ ምርጫው በሀያ ወረዳዎች በሰላማዊ ሁኔታ ተጠናቋል ብለዋል የምዕራብ ሸዋ ዞን ፖሊስ መምሪያ ኃላፊ ኮማንደር አደሬቶላ በአንዳንድ ቦታዎች ላይ ግን የጸጥታ ችግሮች እንደ ተስተዋሉ ተናግረዋል ከነዛ መካከልም ትናንትና አንድ የአምቡላንስ ሹፌር በታጣቂዎች በተተኮሰበት ጥይት ህይወቱ ማለፉንና ና የወረዳው ጸጥታና አስተዳደር ኃላፊም እንዲሁ መቁሰሉን ተናግረዋል በትናንትና እለት በዞኑ የሚገኘው የምርጫ ቦርድ ማስተባበሪያ ጽህፈት ቤት ሶስት ሰዎች በሊበንጃዊ ወረዳ ኖኖ የምርጫ ክልል ውስጥ መገደላቸውን ገልጸውልን ነበረ። ሊበንጃዊ ውስጥ የጸጥታ ችግር መከሰቱን አልሸሸጉም ኮማንደር አደሬ። ነገር ግን የጸጥታ ችግሩን ተከትሎ ስለመጣው ጉዳት ማጣራት እየተደረገ ነው ብለዋል። ቆስሎ ሆስፒታል የገቡ አሉ። ምርጫው በሰላም እንዲከናወን መስዋዕትነትም ተከፍሏል በጸጥታ ኃይሉ ብለዋል። ግን ማጣራት ተደርጎ የሚገለጽ መሆኑን ነው የጠቀሱት። በተረፈ በቁጥር የገለጹት ነገር የለም። በሌሎች ሀያ ወረዳዎች ግን ምርጫው በሰላማዊ ሁኔታ ተካሂዶ ተጠናቋል ሲሉ ለጋዜጠኞች መግለጫ ሰጥተዋል። በሌላ በኩል በብሔራዊ ምርጫ ቦርድ የኦሮሚያ ክልል ኃላፊ የሆኑት አቶ ረጋሳ ገለታ ምርጫው በመላው ኦሮሚያ በሰላማዊ ሁኔታ ተጠናቋል ብለዋል። በሰላማዊ ሁኔታ ተጠናቋል ከማለት ውጭ ዝርዝር መረጃዎችን ከመስ ለመስጠት ተቆጥበዋል። ምክንያቱም ይህንን በተመለከተ የብሔራዊ ምርጫ ቦርድ የሚያወጣቸውን መግለጫዎች ተከታተሉ ሲሉም እንዲሁ ጥቆማ ሰጥተውናል። ለአሜሪካ ድምጽ ናኮር መልካ ከአምቦ ኮር መልካ ያደረሰንን አጠቃላይ የታዘበውን ግምገማ ስላደረሰን እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ትንታኔ ነው የምናገኘው። ኢትዮጵያ ውስጥ ለስድስተኛው አጠቃላይ ሀገራዊ አቀራቀፍ ምርጫ የሚደረገው ዝግጅት ተጠናቆ ትላንት የምርጫ ሳጥኖች በየምርጫ ጣቢያዎች ተከፍተው ድምጽ ሰጥተዋል ተሰጥተዋል። ዛሬ ደግሞ ቆጠራ እየተካሄደ ነው። ነዋሪዎችም ድምጽ በመስጠት ላይ ያሉባቸው አካባቢዎች አሉ ሉ ባልደረባችን ስመኝሽ የቆየ በግሪንስቦሮ የሰሜን ካሮላይና ኤኤንድቲ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን አነጋግራለች። ይህ ምርጫ ለኢትዮጵያውያን ምን ትርጉም ይኖረዋል ብላ ከድምፅ አሰጣጡ ጀምሮ ነው የጠየቀቻቸው ለፕሮፌሰር ብሩክ ላነሳችው ጥያቄ የሰጧትን ምላሽ አካታ ተከታዩን ዘገባ አሰናድታለች። ፕሮፌሰር ብሩክ ኃይሉ አቴንስ ኦሃዮ በሚገኘው ስክሪፕስ የኮሚኒኬሽንስ ኮሌጅ የጋዜጠኝነት መምህርም ናቸው። በኦሃዮ ዩኒቨርሲቲ አለም አቀፍ አመራር ማዕከል ዳይሬክተር ሆነውም አገልግለዋል። ኢትዮጵያን በተለያዩ አለም አቀፍ መድረኮችና ተልዕኮዎችም ወክለው ያገለገሉ ዲፕሎማትም ናቸው። ዛሬ በኢትዮጵያ የሚካሄደውን ስድስተኛው ሀገራዊ ምርጫ ታዲያ እንደ ማንኛውም ተራ ምርጫ አድርገው እንደማይቆጥሩት ይናገራሉ። ወደ ታቅጣጫ የምንወዳት ሀገራችን ትሄዳለች የሚለውን በጣም የሚወስን ነው። ይህንን ምርጫ በሚገባ፣ በሰላም፣ በጤና ከተሻገረች ሀገራችን በጽኑ ቤት በጽኑ የቤት መሰረት መሰረት ነው እና ለቤት ጽናት ያለው መሰረት ድንጋይ ጣል ማለት ነው። የተቀረውን እንግዲህ በየአምስት ዓመቱ እየተስተካከለ እየሰፋ እየጠለቀ ፓርቲዎችም ሞሪ የገቡ እየተወዳደሩ ይሄዳሉ ማለት ነው እና በሀገራችን ለሀገራችን ወሳኝ አድርጌ ነው መወስደው። ትልቅ ምርጫ ታሪካዊ ምርጫ አድርጌ ነው መወስደው። በኢትዮጵያ በዛሬ ዕለት ከሚከናወነው ምርጫ አስቀድሞ በሀገሪቱ የተለያዩ አካባቢዎች ግጭት፣ መፈናቀል፣ ጦርነትና የፖለቲካ ፓርቲ አመራሮች እስር ተከስቷል። በተጨማሪም በጸጥታና በተለያዩ ምክንያቶች ዛሬ ምርጫ የማይካሄድባቸውና ለመጪው ሳምንት የተላለፈባቸው አካባቢዎችም አሉ። ፕሮፌሰር ብሩክን በእነዚህ ሁኔታዎች ውስጥ ሆኖ የሚከናወን ምርጫ እንዴት የተሟላ መሆን ይችላል? የሚል ጥያቄ አንስተንላቸዋል። ዋናው ማየት አለብን፣ አብዛሃኑ ለምሳሌ ፌዴራል ፓርላማው አምስት መቶ አርባ ሰባት ወንበር አለው። አምስት መቶ አርባ ሰባት ኮንስቲትዌንሲስ ወይ ኢሌክቶራል ዲስትሪክቶች አሉት ማለት ነው። ማጆሪቲውን እናረጋለሁ ነው ብለን ስንል ስንደምር የትግራይንም የሀረሪንም የሶማሌንም ስንደምር ስልሳ ሶስት ነው ባለሳሳት የሶስቱ ክልሎች ቤንሻንጉልም እንደዚሁ ጥቂት ወንበሮች ናቸው። ለማሳነስ አይደለም ጥቂት ማለት እሱን ከአምስት መቶ አርባ ሰባት ስናወዳድር ከአምስት በመቶ ቶታል ድምር አምስት መቶ አርባ ሰባት ኤሪያዎች ከበር አይደረግም ማለት ነው። ይሄ ምን ማለት ነው? ሶስት አራተኛው በሚገባ ይደረጋል። ሁልጊዜ ምርጫ በእንከን በሎጂስቲክስ በችግር እንኳን ኢትዮጵያ ሌላም አፍሪካ ሀገሮች ላቲን አሜሪካን ኤዥያን አውሮፓ ሀገሮች ጉድለት ይኖራልና ዋናው አብዝሀኑ ቦታ ይደረጋሉ ኣሎ ልጅትመሲና ተአማኒነት እንዲያገኝ ክሬድብል በሆነ ሁኔታ ይካሄዳሉ። ያስካለ ድረስ አገራችን ውስጥ የሰላም መደፍረስ በታጠቁ ቡድኖች መካከል ሳቦታዡ የውስጥም ሆነ የውጭ ዲተር እስካላደረግን ድረስ አይ ቲንክ ምርጫው በደንብ ይካሄዳል። አብዝሀኑ ቦታ ይደረጋል። እንደገና በነገራችን ላይ የሀረሩና የቤንሻንጉል ጉሙዙና እንዲሁም የሶማሌ ክልሉ ሴፕቴምበር አንድ ማለት አይ ቲንክ ኦገስት መጨረሻ መሰለኝ በምዕራብ ዓለም ካለንደር አቆጣጠር የሚደረጉ ናቸው። ስለዚህ በአዲሱ ዓመት አዲሱ ፓርላማ ስራውን ሲጀምር እነሱም ሬድ ሆን ይቀርቡና ከአምስት መቶ አርባ ሰባት ውስጥ ደፍነት ከትግራይ ክልል በስተቀረ ምክንያቱም ጸጥታው ገና መረዳገ ነው ስላለበት ከዛ በስተቀረ ሁሉ ጋር ተደርጓል፣ ደረጋል ናይንቲ ፋይቭ ፐርሰንት፣ ናይንቲ ስ ፐርሰንት ቶታል ሲት ይሆናል። ይህ ስድስተኛው ሀገር አቀፍ ምርጫ የኢትዮጵያ ስርዓት የሚፈተሽበት ነው የሚሉት ፕሮፌሰር ብሩክ ቀደም ሲል በኢትዮጵያ የተስተዋሉትን ግጭቶች ጨምሮ ሌላ ተጨማሪ ሁከት ተከስቶ ሰላማዊ ሰዎች የጉዳት ሰለባ እንዳይሆኑ የምርጫውን ውጤት በጸጋ በመቀ ና ቅሬታዎችን በአግባቡ በማቅረብ ጥንቃቄ ማድረግ እንደሚገባም ይመክራሉ። አንደኛ ታሪካዊ ነው ብያለሁ። የምርጫ የኢትዮጵያ እጣ ፈንታ የሚወስን ለበጎም ለክፉም የሚዳርገን የምርጫውን ውጤት በጸጋ መቀበል አለብን። ቅሬታ ካለ በአዋጅም ተደንግጓል። ለምሳሌ አንድ ወረዳ ኤክስ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ ወይ ደቡብ ኢትዮጵያ ክልል ዋቴቨር፣ ኦሮሚያ፣ አማራ ክልል ቅሬታ ካለ በቅሬታው ፕሮሲጀር መሰረት ያለ ምንም አንቻ ግራንቻ አፕላይ አድርጎ ለሚዲያ ነግሮ በሰነድ እንዲያዝ አድርጎ ኤሌክትራል ቦርዱን ቻለንጅ እያደርጉ ከዛም ወደ ፍርድ ቤት ጉዳዩ እንዲሄድ ማድረግ ነው። ሁሉም ሊፈተሽ ነው። አሁን ማነው የሚፈተሽ? ገዢው ፓርቲ፣ ተቀናቃኝ ፓርቲ፣ ሁሉም ክልል ፓርቲ፣ ሁሉም ሊፈተሹ ሊፈተሹ ማለት በኢትዮጵያ አይን በኢትዮጵያ ሕዝብ አይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊለይ ነው፣ ሊታይ ነው። እውነቱን ለመናገር እንዴት ምለው መሸነፍንን በጸጋ መቀበል ያስፈልጋል። ይሄ ልጆች ሆነን ስንጫወት መሸነፋችንን ስናውቅ የማፍረስ ጨዋታ አለ። ውጤቱን ስለምናውቅ ይሄ ተቀባይነት መኖር የለበት። መቀበል፣ ህዝብን ማክበር፣ የህዝብን ድምፅ ማክበር። ቅሬታ ካላቸው እንዳልኩሽ፣ እዚህ ወረዳ፣ እዚህ ወረዳ፣ እዛ ወረዳ ቅሬታ አለብን ብሎ አፕላይ ይደረጋል። ህግን የህግን ውሳኔ በትዕግስት መጠበቅ ያስፈልጋል። ከተሸነፉም መሸነፋቸው ማመን ከገቡ ሀያም ወንበር አምስት የሚያዙ በቅንነት ለዛች ለምንወዳት ሀገራችን መስራት ይጠበቃል። ከተሸነፉ ለሚቀጥለው አምስት ዓመት እንዲሁም መዘጋጀት ያስፈልጋል። ካሸነፉም ደግሞ የድካማቸው ውጤት ነው የህዝብ ልዕልና ህዝብ ነው ወሳኝ ዳኛ። የህዝብ ድምፅ በዛ መሰረት ገዥም ሆነ ተቃዋሚ ፓርቲዎች ውጤት መጠበቅ አለባቸው። ፕሮፌሰር ብሩክ አክለው ከምርጫ በኋላ ለሚሆነው ነገር ሁሉ ህዝብም የተፎካካሪ ፓርቲ አባላትና ሀገሪቱን እያስተዳደረ የሚገኘው ገዢው ፓርቲ ኃላፊነት አለባቸው ሲሉ አሳስበዋል። በመላ ሀገሪቱ ዛሬ ለሚደረገው ምርጫ ድምፅ ለመስጠት 37 ሚሊዮን ሰዎች የተመዘገቡ ሲሆን 167 የሀገር ውስጥ ሲቪክ ማህበራትና የአፍሪካ ህብረትን ጨምሮ ሌሎች የዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት አስታውቆ ነበር። በጸጥታና በተለያዩ ምክንያቶች ምርጫው በዛሬ ዕለት በማይካሄድባቸው 59 የምርጫ ክልሎች ደግሞ ምርጫው ጳጉሜ አንድ እንደሚካሄድ ቦርዱ ጨምሮ ማስታወቁ ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዘገባዋ እናመሰግናለን። አድማጮች ይህ ዘገባ በትላንትናው ዕለት ለምርጫው ዕለት የተዘጋጀና ትላንት በገለጽንላችሁ መሰረት ደግሞ በጊዜ እጥረት ምክንያት ለዛሬ በይደር ያቆየ ነው ዘገባ ነው። ስመኝሽ የቆየንም እንግዳዋንም እናመሰግናለን። አድማጮች አሁን ወደ ፕሮግራማችን የመጨረሻው ክፍል ላይ እንገኛለን። የምርጫ ማግስት ዘገባዎቻችንን አጠናቀናል። ዘጋቢዎቻችን ከያሉበት ሆነው የላኩልንን ዘገባ አስደምጠናል ይገባችኋል በነገው ምሽት ደግሞ ተከታታይ ዘገባዎችን እናቀርብላችኋለን። አሁን ከምርጫ ወሬ ወጣ እንልና ሌላ ዘገባ እናስደምጣችኋለን። ወደ ዘገባችን ስናልፍ አንድ የቴክኖሎጂ ተቋም እናገኛለን። ካምብሪጅ ኢንዱስትሪስ ይባላል። አዲስ አበባ ረጲ ላይ የተቋቋመ የከተማው የተቸገረችበትን ቆሻሻ ወደ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ ዕውቅናን ከሰሞኑ አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አለማየሁን በስልክ መስመር አግኝቶ ያነጋገራቸው ሀብታሙ ስዩም ነው። ወደ ምልልሳቸው። በጣም ጥሩ። ይህንን ቆሻሻ ወደ ሀይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደግኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲን የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደግሞም ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ይሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካን ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ አስራ ሁለት አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊትክ ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አረፍ ሳይት አረፍ ማይንድ ወይንም ከእይታ ከጠፋ ከአይምሮም ይጠፋ አለ እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከእርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች ደግሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲም ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል። እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዌብል ኤነርጂ ወይም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሀል ከተማዎች ብዙ ጊዜ ሀይል የምንጠቀመው መሀል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ሀይል የምንጠቀምባቸው በብዛት አሁን አቨሬጅ ሰባት መቶ ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ሀይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ ሀያ አራት ሰዓት ሙሉ መስራት የሚችል አመቱ ሙሉ መስራት የሚችል ሀይል ማመንጫ ነው። ሀያ አራት ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም፣ በትክክለኛ መንገድ ለማስወገድ ሀይሉንም ደግሞ እዛው ከተማ ውስጥ ሀያ አራት ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ሀይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕለመንት ማድረግ የሚችል ፕሮጀክት ነው ለዛም ነው በጣም የገፋንበት ምን አይነት ስራዎችን ሰራችሁ በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ በጣም ጥሩ ፕሮጀክቱን የፕላኒንግ ስቴጁ ወደ ሁለት ዓመት ተኩል በላይ ፈጀብን ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜ 2019 ላይ ነው ባለፉት አስራ ሁለት ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብ ነው። ባለፉት አስራ ሁለት ወራቶች ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ ዘጠና ፐርሰንት በላይ ነው። ከተሰበሰበውም ቆሻሻ መቶ ዘጠና አንድ ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከሀያ ፐርሰንት በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው ትልቅ ስኬት ይመስለኛል ለዛም ይመስለኛል በቅርቡ በአለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው ለወደፊቱ ልትሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ ትክክል ነው በጣም አስደስቶናል እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም፣ መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ኪንሻሳ ላይ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረቢንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ትፋፋው ራዕይ ያለን እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን። አድማጮች፣ ውይይቱ አልተጠናቀቀም። ሀብታሙ ስዩም ከአቶ ሳሙኤል አለማየው ጋር ያደረገውን ሙሉ ቃለ ምልልስ በድረ ገጻችንና በማህበራዊ ገጻችን ላይ እናኖራለን። ከዚያ ገብታችሁ ማዳመጥ ትችላላችሁ። ለዛሬው እንግዳችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀናል። በምሽቱ ፕሮግራም አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን በማቀናበር አብሮን ነበር። ሁሉንም እናመሰግናለን። እናንተም ስላዳመጣችሁን እጅግ አድርገን እናመሰግናለን። በነገው ምሽት እንገናኛለን። ለዛሬው ሰላም፣ በደህና እደሩ። thank <laughs> you